the voice of America. አምነስቲ ኢንተርናሽናል ያለፈው 2017 ዓመታዊ የሰብአዊ መብቶች ይዞታ ሪፖርቱን አውጥቷል። ቁጥራቸው ወደ 160 በሚጠጋ ሀገሮች የተፈጸሙ የሰብአዊ መብት ረገጣዎችን በዘገበበት ሪፖርቱ እጅግ ከፍተኛ በሆኑ አንዳንድ የዓለም መሪዎች የጥላቻና የፍርሃት የፖለቲካ የተለመደ ሆኗል ብለዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ማርያማ ዲያሎ ያጠናቀረችው ዘገባ ዝርዝሩን ቆንጅታዬ ታቀርበዋለች። ላለፉት ስልሳ ገደማ አመታት በዓለም ዙሪያ ለሰብአዊ መብት ከበሬታ ሲሟገት የኖረው አምነስቲ ኢንተርናሽናል በዘንድሮው ሪፖርቱ በግብጽ፣ ፊሊፒንስ፣ ቬኔዙዌላ፣ ቻይና፣ ሩሲያ ና ዩናይትድ ስቴትስ መሪዎች በሚፈጽሟቸው አድራጎቶች በሚሊዮኖች የሚቆጠሩ ህዝቦቻቸው መብቶች ተጥሰዋል ብለዋል። የአምነስቲ ኢንተርናሽናል ዋና ዲሬክተር ማርገሬት ሁዋንግ ሲያስረዱ እንዲህ ብለዋል። የሰብአዊ መብት ህጎችን ራሳቸው በግላጭ ይጥሳሉ ወይም ሌሎች ሰብአዊ መብቶችን እንዳያከብሩ ቀስቅሰዋል። የፊሊፒንሱን ፕሬዝደንት ሮድሪጎ ዱርቴቴን በተመለከተ አደንዛዥ እጽ ነጋዴነት የሚጠረጠሩ ሰዎችን ወጥታችሁ ግደሉ ብለው ህዝቡን ቀስቅሰዋል። አምነስቲ በሪፖርቱ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕንም በኢሚግሬሽን ፖሊሲያቸው የፕሬስ ነጻነትን በመፈታተናቸው ከሴቶች መብት ከበሬታም አኳያ ባሏቸው ሪኮርዶች በተያያዘ ነቅፏቸዋል። ቪኦኤ በአምነስቲ ሪፖርትና ነቀፌታ ዙሪያ ከዋይት ሐውስና ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስተያየት ጠይቋል፤ ለጊዜው አላገኘም። የአምነስቲ ዋና ስራ አስኪያጅ ማርግሬት ሆዋንግ ከሁሉም ሰቅጣጩ ባለም አቀፍ መንግስታዊ ያልሆኑ የስነ ተዋልዶ ጤና ላይ የሚሰሩ ድርጅቶች ላይ የወሰዱት እርምጃ ነው ብለዋል። ለረጅም ጊዜ ጽንስ ማቋረጥ እና ሌሎችም የስነተዋልዶ ጤና ጉዳዮችን በተመለከተ የማማከርና የመረጃ አገልግሎት ሲሰጡ የቆዩ ድርጅቶች ለታካሚዎቻቸው ስለ ጽንስ ማቋረጥ ከማማከር ወይም ከዩናይትድ ስቴትስ መንግስት ገንዘብ ከማግኘት አንዱን እንዲመርጡ አድርገዋቸዋል። የሜክሲኮ ሲቲ ፖሊሲ ተብሎ የሚታወቀውና የጽንስ ማቋረጥ ምክር አገልግሎት በሚሰጡ አብዛኞቹ ዓለም አቀፍ ድርጅቶች ላይ ከዩናይትድ ስቴትስ መንግስት ገንዘብ እንዳያገኙ የተጣለው የገዳ ፖሊሲ እንደ አውሮፓውያን አቆጣጠር ከ1984 ዓ ም ጀምሮ አንዴ ሲጸና አንዴ ሲነሳ ቆይቷል። በፕሬዝዳንት ትረምፕ አስተዳደር የተጠቀሱትን አገልግሎቶች በሚሰጡ ድርጅቶች ላይ በጠቅላላ የእገዳ ፖሊሲው እንዲጸናን የተደረገው በ በ2017 የመናገር ነጻነት ላይ ጥቃት መፈጸሙን ያወሳው ሪፖርቱ ቀንደኞቹ ግብጽ፣ ቻይና እና ቱርክ መሆናቸውን አብስቷል። ቪኦኤ ዩናይትድ ስቴትስ የሚገኙ የእነዚህን ሀገሮች ኤምባሲዎች አስተያየት ጠይቋል። ለጊዜው መልስ አላገኘም።